ዜጎች ለረጅም ዓመታት የኖሩበት ቤት ፈርሶ ለጎዳና ተዳዳሪነት መጋለጣቸውን አጥብቆ እንደሚያወግዝ የመላ ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። መግለጫው በተጨማሪ ለጠፋው ሕይወትና ለወደመው ንብረት ምክንያት ናቸው ያላቸው ባለስልጣናት ሕግ ፊት እንዲቀርቡ ጠይቋል። ድርጅቱ ትናንት በጠራው መግለጫ ላይ ጋዜጣዊ መግለጫ ላይ የተገኙ ቤታችን ፈርሶብናል ያሉ ነዋሪዎችም ተፈጸመብን ስላሉት በደል ዘርዝረው መፍትሄ እንዲሰጣቸው ጠይቀዋል። በጋዜጣዊ ጉባኤው በጋዜጣዊ ጉባኤው ላይ የተገኘው ዘጋቢያችን መለስካቸው አማሃ ተጨማሪ አለው። የመላው ኢትዮጵያ አንድነት ድርጅት መያድ አዲስ አበባ በሚገኘው ዋና ጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ በርዕሱ ላይ ዜጎች ለረዥም ዓመታት የኖሩበት ቤት ፈርሶ ለጎዳና ተዳዳሪነት መጋለጣቸውን አጥብቆ ያወግዛል ይላል። በመቀጠልም በቅርቡ በላፍቶ ክፍለ ከተማ ቀበሌ ዜሮ አንድ በተለያዩ ሰፈሮች ከ20ሺህ በላይ ቤቶች በመንግሥት አፍራሽ ግብረ ኃይል እንዲፈርሱ መደረጉንና በዚህ መካከል ከፍተኛ የንብረት ውድመትና የህይወት ጥፋት መከተሉን ይጠቅሳል። በዚህም ድርጅቱ የተሰማውን ሐዘን ገልጿል። መያድ ተፈናቃዮች ናቸው ያላቸውን ዜጎች ኑሮ ያስተካክል ዘንድም መንግሥት የተለያዩ እርምጃዎችን እንዲወስድ ጠይቋል። የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን ይህን መግለጫ በንባብ አሰምተው ነበረ። ለጠፋ ህይወትና ለወደመው ንብረት ምክንያት የሆኑ በመንግሥት ኃላፊነት ላይ የሚገኙ ባለስልጣናት ለህግ እንዲቀርቡ፣ በዚህ ክረምት በጎዳና ላይ ፈሰው ለሚገኙት ዜጎች መንግሥት በአስቸኳይ ልብስ፣ ምግብ፣ መጠለያና ሌሎችን መሟላት ያለባቸውን ነገሮች እንዳሟላ፣ ለወደፊትም ቢሆን ከክፍለ ሀገር ቀበሌዎች ጀምሮ እስከ መሀል አገር አዲስ አበባ ድረስ ህዝቡን፣ ንብረቱን በማውደት ቤቱን በማፍረስ ከማተራመስና ኃላፊነት ከጎደለው አሰራር እንድቆጠብ መያድ በጥብቅ ያሳስባል። አቶ ኢየሱፍ አሊ ይመር የተባሉ ነፋስ ስልክ ላፍቶ ከተማ 01 ቀበሌ ነዋሪ ነኝ ይላሉ። በዚህ ጋዜጣዊ መግለጫ ላይ መያድ ካቀረባቸው ምስክሮችም አንዱ ናቸው። ቤታቸው ከፈረሰባቸው ሰዎች መካከል አንዱ እንደሆኑና ከ20 ዓመታት ላላነሰ ጊዜ እንደኖሩም ይናገራሉ። በአካባቢው የተፈጠረውን እንደዚህ ሲሉ ያብራራሉ መለቱ ይበላ የሚባል ሰው መጥቶ ትጠረጋላችሁ ነው ያለው። ቆሻሻ ነው ወይ? ይበላና ትጠረጋላችሁ ሲል ቆሻሻ ነው ወይ? ኧረ ለመሆኑ ብዙም ልጆች ጥያቄ ያቀረቡ ልጆች አሁን ተይዘዋል፣ እየተፈለግም ነው ተይዘዋል። የኢትዮጵያ መንግስት የኤርትራን ህዝብ እንኳን ተገንጥላ ያለችውን የኤርትራን ህዝብ እንኳን መጠለያ ሰርቶ እየተቀበለ ነው። እኛ እዚህ ለአባይ ግድብ ለአገሪቷ መስዋዕትነት የምናደርገውን ህዝብ እንዴት እንዴት ነው መንግስታችን ይሄን የሚሰራ ሲባል መርሳችን ተጠረጋላችሁ ቦታም ልስጣችሁ፣ የለም መጠለያም የለም፣ የለም ምንም የለም። እንደ ተባለው ሁለት ሶስት ቀን ሳይቆይ ወዲያው በእመም በስድስት በሰባት ዶዘር ይሄ ሰንሰል በጃገት ላይና በምን ላይ በሚሄድ ሰንሰል ነው፣ በሱ ነው ያንዱ ቤት አንዱ እንኳን አያስታውቅም። መቃወምም ሁሉንም ቴሌቪዥን ምናምን ምናጂሽ የሚባለው ነገር በሙሉ አንዱ በአንዱ አድርጎ ጨረሰ። ጨርሶም ደግሞ የደረሳችሁ የሚያለ መንግስት የለም። ዝም ብለን እዛው ፍራሹ ላይ ያለነው ቆይ መንግስት የኔ ይሠራል። እንደው ወገንስ የለንም። የዓለም ተከራካሪስ እንዴት ነው? የለንም። አቶ የሱፍ አሊ ይመር አሁን ቤታቸው የፈረሰባቸው ሰዎች ያሉበትን ሁኔታም ዘርዝረው አቤቱታቸውን ለመንግስት ነው ያሰሙት። የሁለተኛ ክፍል የሶስተኛ ክፍል ተማሪ ቤታቸው ሲፈርስ ታንቀን እንሞት እያሉ ተማሪዎቹ ልጆች፣ ትላልቆቹ ተማሪዎቹ ልጆች ቤታችን ፈረሰ የትን ድረስ እያሉ ልጆቻችን። እኔ ያው ልጆቼ ነው የምጠብቀው፣ የአምስት ልጆች አባት ነኝ። ልጆቼ ነው የምጠብቀው። ስራም ትቻለሁ። የግለሰብ ሰራተኛ ነኝ። ያግለሰብም ታልሰራ አያቀምሰኝም። ግን ልጆችን፣ አረ መንግስት ያለ፣ አረ መፍትሄ እንዲያሉ የመንግስት ያለ ጨርሻል። ሐጂ አብደላ ሁሴን የሚባሉ የነፋስ ስልክ ክፍለ ከተማ ዜሮ አንድ ቀበሌ ማንጎ በሚባል ሰፈር ይኖሩ እንደነበረ ይናገራሉ። ቤት የማፍረሱ ነገር ከመነሳቱ በፊት የአካባቢው የቀበሌ ባለሥልጣናት ለሻይ እያሉ ገንዘብ ከነዋሪው እየወሰዱ ቤቱን እንዲሠራ ይፈቅዱ እንደነበረና ከዚያም በላይ መንግስት በሚዘረጋቸው የልማት እቅዶች ሲሳተፍ እንደነበረ ያስታውሳሉ። በሌሊት ገባብን፣ እቃ አውጠለ፣ ልጆቻችሁን አውጠለ ሌሊት ነው ስንነሳ፣ ልጆቻችን ተባሩ ተባሩ ወደ ወንዝ ንሩት ግንዲ ግፈፎ ውሃ ሊገቡብን። እቃ እንዴት እናውጣ? ልጆቻችንን ለመያዝ በዚህ ስድስት ግሬደር መሬት የሚቆፍረው እንዳለ ቤቱን እስከ ማፍረስ እቃ በመንግስትን 11 በኋላ ልጆች ጉልበታችን ዘመድ አለው እስከ ክፍለ ሀገርም ዘመድ ደርሶ ያነሳውም አለ። እኛ ግን ዘመድ የለን። አሁንም ያው እዛ በዝናም በውሃ በጭቃት ነው ተኝተናል። እና ልጆቻችን ምን እንዴት እናርጋቸው? ህጻናትን እስካሁን ሙዚ ከተባረሩበት ያልተመለሱም አሉ። በሌላ ቦታ ምስኪኖችን ወይም መውደቂያ የሌላቸውን እንመዘግባለን ብሎ ከዳርዳር ያወራሉ። እኛ ጋር የመጡ ነገር የለም ያው እዛው ሜዳ ቁጭ ብለን ዝናብ እና በርድ እየተፈራረቀብን ሞታችን ነው የምንጠብቀው እንደሚደርስልን ነቃል ካል እንዲደርስልን ቃላት ያጥርኛል ወይዘሮ ዘቢባ ከማልም ከዚሁ ማንጎ ከሚባል ሰፈር ነዋሪ የነበሩ ናቸው የደረሰባቸውንና ያሉበትን ሁኔታ እንደሚከተለው ገልጸውታል መቃችን ላይ ነው አምድ ሰው የደረሰ መጠብ አሁን ስንት ስንት ቃለን በቃ ነው ወደቀው አሁን ያለሁት ቆርቆሮ ነገር የሆነች ነገር ጋር ማየት ማመን ነው። ሄዶ ካላዩት ማንም ሰው አያምኑም። ጫካ ውስጥ ነው ያለ። ነው ሴት ልጅ አለች የደረሰች የት ላድርጋት ማን ጋር ላስጠጋ? እሷን አቂፌ ጭቃ ላይ ወድቄ ሜዳ ላይ ነው ያለሁ። ጅብ አለ። ጫካ ነው ቦታችን። አሁን ሜዳ ላይ ፈሰስ የሄደው፣ ዘመድ ያለ ወደ ዘመዱ፣ ሶስት አራት ሆኖ በአንድ ቤት ላይ ሜዳ ካለ ሜዳው ላይ አንጥፎ። ይሄ ነው ብሎ መናገር በጣም ይከብዳል። ቦታው ላይ ቢታዩና አሁን ያንን መፍትሄ ምንድነው ማድረግ ያለ ለማና ቤት ምን ዜግነታችን እኮ አልታወቀም። ግማሽ ከሰው ሀገር ላይ ተቃጥሎ ስንት ፈተና አይቶ ያመጣትን ብር ቤት ገዛን ብሎ ቤት ቦታ አገኘን ብሎ በዛች ላይ ለቆ አሁን ያለ የሌለውን ሁሉ ጨርሶ ከጨረሰ በኋላ ምንድን ነው ማድረግ ያለበት? ተሰደድንኩ። የአሜሪካ ድምጽ ሬዲዮ ቀደም ሲል በተመሳሳይ ችግር ላይ የአዲስ አበባ አስተዳደር ከንቲባ ጽፈት ቤትንና የካቢኔ ኃላፊ የሆኑትን አቶ አሰግድ ጌታቸውን በሰፊው አናግሮ ነበረ። አቶ አሰግድ ጌታቸው በወቅቱ መጠለያ ለሌላቸው መንግስት መፍትሄ አዘጋጅተዋል ሲሉ መናገራቸው አይዘነጋም። አንዳንድ ባለሀብቶችም ቦታን ለመያዝ ዝም ብለው ሶስት አራት አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ድሃዎችን እዛ ውስጥ የሚያስቀምጡበት እና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አጥቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ፣ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ